ሰሞኑን በኦርቶዶክስ ተዋሕዶ ቤተክርስቲያን ከነበረው ችግር ጋር በተያያዘ በቁጥጥር ስር ከዋሉት ግለሰቦች መካከል አንዱ የሆኑት የፓስተር ቢኒያም ሽታዬ ጉዳይ ወደ አዲስ አበባ ከተማ ፍርድ ቤት መሄዱን ጠበቃቸው ገለጹ። በተለያዩ የፌዴራል ፍርድ ቤቶች ዋስትና ቢፈቀድላቸውም ፖሊስ በፌዴራል ደረጃ ባሉ ፍርድ ቤቶች ያለውን ይግባኝ ካጠናቀቀ በኋላ ዛሬ ጉዳዩን ወደ አዲስ አበባ ከተማ ፍርድ ቤት ንፋስ ስልክ ምድብ ችሎት የወሰደው ሲሆን እዚያም ዋስትና ቢፈቀድላቸውም ፖሊስ ይግባኝ ማቅረቡን ከጠበቆቻቸው መካከል አንዱ የሆኑት ጠበቃ ብሩክ ደረጀ ተናግረዋል። ኬኔዲ አባተ ተጨማሪ አለው። ምስክር 14 2015 ዓ ም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ተፈጥሮ ከነበረው ችግር ጋር በተያያዘ በቁጥጥር ስር ከዋሉ ግለሰቦች መካከል ከየካቲት 3 2015 ዓ ም ጀምሮ በእስር ላይ የሚገኙት ፓስተር ቢንያም ሽታይ ፖሊስ ሁከትና ብጥብጥ በመፍጠር ወንጀል ጠርጥሬያቸዋለሁ በሚል ፍርድ ቤት አቅርቧቸው ጉዳያቸውን በመከታተል ላይ እንደሚገኙ ከጠበቆቻቸው መካከል አንዱ የሆኑት ጠበቃና የሕግ አማካሪ ብሩክ ደረጀ ለአሜሪካ ድምጽ ገልጸዋል። የካቲት 17 የፌዴራሉ የመጀመሪያ ደረጃ አ አራዳ ምድብ ጊዜ ቀጠሮ ችሎት የአምስት ሺህ ብር ዋስትና አስይዘው እንዲወጡ ቢፈቅድላቸውም ፖሊስ ይግባኝ በማቅረብ በእስር ላይ እንዳቆያቸው የገለጹት ጠበቃው ጉዳያቸው አሁን ወደ አዲስ አበባ ፍርድ ቤት ወርዶ እየታየ መሆኑንም አብራር አብራርተዋል ሁከትና ብጥብጥ በሚፈጥሩ ነገሮችም ፌስቡክ ላይ በመጻፍ ምናምን እንደዚህ በማድረግ በቀም ይሄ ነው ክሱ። በመሰረቱ ሁከትና ብጥብጥ በራሱ ዋስትና የሚያስከለክል የወንጀል አይነት አይደለም። ሲቀጥል ሁለት ጊዜ ፖሊስ ጊዜ ቀጠሮ ተፈቅዶለታል ቀን ወስዷል። ስለዚህ እስካሁን ድረስ ክስ መመስረት ካልቻለ በቂ ኤቪደንስ የለውም ማለት ነው ለጠረጠረው ነገር ስለዚህ ተጨማሪ ጊዜ ቀጠሮ ሊሰጥ አይገባም ብለን ሰላሳ ሶስት ሆነን ልክ የዛሬ ሳምንት ማለት ነው ተከራከርን። በዛ መልኩ ፍርድ ቤቱ ይህንን ከሰማ በኋላ በአምስት ሲወር ዋስ ውጣ ሲል በየነ ከሰዓት በኋላ እዛው አራዳ ምድብ ከፍተኛ ፍርድ ቤት ይግባኝ ጠየቁበት። ከፍተኛ ፍርድ ቤት ኦልሬዲ ክርክሩን ሰምቷል። ይውጣ ሲል በየነ አሁንም አለቀውም ፖሊስ ብሎ በሀያ ማለት ነው ሰኞ ሰበር ይዞት ሄደ። ሰበርም አየ ምንም መሰረታዊ የሕግ ስህተት አልተሰራም። የስር ፍርድ ቤት የመጀመሪያ ስር ፍርድ ቤት የሰጠው ከዛ ከፍተኛ ፍርድ ቤት ነው ያጸናው ህጋዊ ነው ይውጣ በተባለው በአስራ አምስት ሺ ይውጣ ብሎ ሰበር ወሰነ። እኛ ሮብለት ብለት አቤቱታ አቀረበ። ለመጀመሪያ ላይ ዋስትና ለፈቀደው የፌደራል የመጀመሪያ ስር ፍርድ ቤት አራዳ ምድብ ችሎት ፖሊስ ቀርቦ ይህንን መልስ ይስጥ ተባለ። መጥሪያ ደረሰው። ከሰዓት ይቅረብ ሲባል ምን ያደርጉታል? በመኪና ወስዱ ወስዱና ንፋስ ስልክ ላፍቶ ክፍለ ከተማ ፖሊስ መምሪያ እዚህ ጎተራ ፔፕሲ ያለው በመሀል ይቀርባል። ፖሊሱ ፍርድ ቤት ይቀርብና ያው እኛ ኮለት ቀርባል ንፋስ ስልኮች ደሞ ወስዶ ለሌላ ቀርጥረውት ይላል። ፓስተር ቢኒያም በተመሳሳይ ወንጀል ተጠርጥረው ዛሬ በአዲስ አበባ ከተማ ፍርድ ቤት ንፋስ ስልክ ላፍቶ ከተማ ችሎት መቅረባቸውንም የገለጹት ጠበቃና የህግ አማካሪ ብሮክ ደረጀ ችሎቱ ዋስትና ቢፈቅድላቸውም ፖሊስ ይግባኝ መጠየቁን ተናግረዋል። ዛሬ ንፋስ ስልክ ላፍቶ ምድብ የከተማ ፍርድ ቤት ኦኬ፣ ፌዴራሉን አሁን ጨርሰዋል። አ ከተማ ፍርድ ቤት አዲስ አበባ ከተማ ፍርድ ቤት ንፋስ ስልክ ምድብ ችሎት አቀረቡት። ተመሳሳይ ነገር አቀረቡበት። ሰዎቻቸውም ሁለት በሁለት ብር አስተማ ይውጣ ተባለ። አንለቅም አለ። ከሰዓት በኋላ ከፍተኛ ፍርድ ቤት እዛው የከተማው ከፍተኛ ፍርድ ቤት ወሰዱት። እዛው አከራከረን፣ እዛው ውሳኔ ሰጠ ይውጣ ብሎ እንደውም ከማሳሰሪያ ጋር ምክንያቱም የተከበረው ስሎት ከፌዴራል ጀምሮ እስከ እስከሰበር ሄደን አሁን ዛሬ ጠዋት እንደዚህ እንደዚህ ተባለ። እዚህ ከትማነክ መጡ። አሁን እርሶ ጋር የመጣው በዚህ በዚህ ምክንያት ነው። በተመሳሳይ ኬ በቃ በአጽንኦት እንጠይቃለን አሁኑኑ ብይን እንዲሰጠን ስንል ከተክሳስ ጋር አሁኑኑ ልቀቁት ከሚል ማሳሰሪያ ጋር ከፍተኛ ፍርድ ቤት ይግባኙ ሳይቀበለው ቀረ። አልለቀቁትም። ማንሻውን አሁን አሁን አሁን ማንሻው ከሰላሳ ደቂቃ በፊት ሰበር የከተማው ሰበር ሜክሲኮ ጨለለቃል ሳ ያለው ሰበር የከተማ ነክ ሰበር ጋር ወሰዱት። ሰዓቱ ደርሷል ብለው አልተቀበሉም ብሎ መርማሪ ፖሊስ ተመልሶ ይዞት አሁን ወደ ቴፕ እየሄደ ነው። እዚህ ላይ ነን ያለ ነው። ከዚህ በኋላ እንግዲህ ሰበር ከተማ ነክ ሰበር ከሆነ ሰኞ ነው የሚሆነው። የፓስተር ቢንያምን ጉዳይ በመከታተል ላይ የሚገኘው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከተፈጠረው ችግር ጋር በተያያዘ ያሉ የሕግ ሂደቶችን ለመከታተል የተቋቋመው የቤተ ክርስቲያኗ በጎ ፈቃደኞች የሕግ ቡድን ነው። ከዚሁ የቤተ ክርስቲያኗ ችግር ጋር በተያያዘ ፖሊስ ሕገ መንግስታዊ ስርዓትን በኃይል ለመናድና ሕብረተሰቡን ለሽብር በማነሳሳት ወንጀል ጠርጥሬያቸዋለሁ ያላቸውን መምህር ምረታብና ወይዘሮ ፌቨንን ጨምሮ በእነርሱ ስም በተከፈቱ ሁለት መዝገቦች ስር የነበሩ ሌሎች አስር ተጠርጣሪዎችንም በቅርቡ በተለያዩ ጊዜያት ከእስር መልቀቁ የሚታወቅ ነው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።